የአሜሪካ ድምጽ ራዲዮ ነው በ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 30 2014 ዓ.ም ምሽት ዝግጅታችን ጀመረ። በደቡብ ክልል ቡርጂ ወረዳ በሰላማዊ ሰዎች ላይ የተፈጸመውን ጥቃት የሚያወግዝ ሰልፍ ዛሬ ተካሂዷል። የተደረገው ድርጊት እጅግ በጣም እጅ በቃ ከመናገር ከምችለው በላይ እጅግ በጣም የሚያሳዝን ነው። በጉጂ ወንድሞቻችን ላይ እርስ በርስ ላይ የተደረገው እንግዲህ የተደረገውም ድርጊት እንግዲህ አጋጣሚ ሰዎች ለሞቴ ነው ተብሎ የሚታለፍ ብቻ ሳይሆን እጅ በቃ ተገቢ ያልሆነ ድርጊት ነው። በእናቶች በሕፃናት፣ በጉጂ ወንድሞቻችን ላይ የተደረገው ሰልፉን አስመልክቶ ካሰናዳ ነው ዘገባ ላይ የተቀነጨበውን የሰማችሁት ሙሉ በአብይ ርዕሳችን ይቀርባል ጋዜጠኞቹ ተመስገን ደሳለኝ ሰለሞን ሹምዬና ና መዓዛ መሐመድ በአስር ሺ ብር ዋስትና እንዲፈቱ ቢወሰንም ፖሊስ ይግባኝ በመጠየቁ አለመፈታታቸውን እንዲሁም በበልግ ዝናብ መቋረጥ ምክንያት በባሌ ዞን ሰብል መጎዳቱን በምሽቱ የምንመለከታቸው ርዕሰ ጉዳዮች ይሆናሉ ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች እንዲሁ ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ገጽ ፕሮዲሰራችን አበባየው ገበያው አብረውን አሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የናሽናል ፕሬስ ክለብ ፕሬዚደንት ጄን ጄድሶን እና የናሽናል ፕሬስ ክለብ የጋዜጠኝነት ተቋም ፕሬዝደንት ጊል ክሌን ኢትዮጵያ ውስጥ ለአግባብ የታሰሩ ጋዜጠኞች እንዲፈቱ የጠየቁ ሲሆን በአገሪቱ እየተባባሰ የመጣው የፕሬስ ነፃነት ሁኔታም አሳሳቢ መሆኑን ባለፈው ሳምንት ባወጡት የጋራ መግለጫ አስታውቀዋል። ፕሬዝደንቶቹ በመግለጫቸው ኢትዮጵያ ውስጥ በፍጥነት በማሽቆልቆል ላይ የሚገኘው የፕሬስ ነፃነት ባለፈው ሳምንት ተባብሶ መቀጠሉ አሳሳቢ ነው ብለዋል። 19 ጋዜጠኞችና የፕሬስ ሰራተኞች ህገወጥ በሆነ መንገድ በመንግስት ቁጥጥር ስር መዋላቸው በኢትዮጵያ የሰብዓዊ መብት ኮሚሽን ኃላፊ መገለጹንም በመግለጫቸው አመልክተዋል። የኢትዮጵያ ባለሥልጣናት በሚዲያ ተቋማት ላይ እየወሰዱ ላሉት እርምጃ አማጽያን ቡድኖችን ይደግፋሉ የሚል ምክንያት እየሰጠ መሆኑንም መግለጫው ጠቅሷል። ይሁን እንጂ በመንግሥት የተቋቋመው የአገሪቱ የሰብዓዊ መብት ኮሚሽን ኃላፊ ራሳቸው እንደገለጹት በሰሩት የፕሬስ ስራ ህግ ተላልፈዋል በሚል ሰበብ ያለ ፍርድ ቤት ውሳኔ ጋዜጠኞችን ማሰር መንግስት አዲስ ባወጣው የሚዲያ ህግ ህገ ወጥ መሆኑን የፕሬዝደንቶቹ መግለጫ አመልክተዋል። አያይዞም በህገ ወጥ መንገድ የታሰሩት ጋዜጠኞችና የሚዲያ ተቋማት ሰራተኞች በአስቸኳይ እንዲፈቱ እንጠይቃለን ብለዋል። የቤልጅየሙ ንጉስ ፊሊፕ በኮንጎ ዲሞክራቲክ ሪፐብሊክ የሚያደርጉትን ጉብኝት ዛሬ ማክሰኞ መጀመራቸው ተነገረ። የንጉሱ ጉብኝት በሳቸው ዘር ማንዘሮች በቅኝ አገዛዙ ዘመን በጭካኔ ለተበዘበዘችው ኮንጎ ልባዊ ጸጸታቸውን ለኮንጎ መሪ ካሳወቁ ሁለት ዓመት በኋላ የተፈጸመ መሆኑ ተመልክተዋል። ንጉሱ ለጉብኝት የተጋበዙት በአገሪቱ ፕሬዝደንት ፊሊክስ ተሽኪዴ ሲሆን ለስድስት ቀናት በኮንጎ እንደሚቆዩ ተነግሯል። የንጉሥ ፊሊፕ ጉብኝት በቤልጅየም የቅኝ አገዛዝ ዘመን በኮንጎ በደረሱት ግፎችና በደሎች የሻከረውን ግንኙነት ለማሻሻል እድል ይፈጥራል ተብሏል። የታሪክ ባለሙያዎች ቤልጅየም የኮንጎ ቅኝ ገዢ በነበረች ጊዜ በሚሊየን የሚቆጠሩ ሰዎች መገደላቸውንና አካለ ጎደሎ መሆናቸውን ይገልጻሉ። እንዲሁም እንደ ኤሮፓ አቆጣጠር ከ1865 እስከ 1909 የንጉስ ፊሊፕ ቅድማ አያት በነበሩት ንጉስ ሊዮፖልድ ዘመን በአስገዳጅ የጉልበት ስራዎች የተሰማሩ በርካታ ሰዎች በበሽታ ማለቃቸውን ባለሙያዎች ያስረዳሉ። በማሊ መፈንቅለ መንግስቱን ያካሄደው የማሊ ወታደራዊ ጁንታ የሲቪል አስተዳደርን ለመመለስ ካለፈው መጋቢት ጀምሮ 24 ወራትን እንደሚፈልግ የወታደራዊ አስተዳደሩ ቃል አቀባይ ትናንት ተናገሩ። ከዚህ ውሳኔ የተደረሰው የምዕራብ አፍሪካ የጋራ ኢኮኖሚ ትብብር ህብረት አባል አገሮች የማሊን ኢኮኖሚ ያሽመደመደውን የማዕቀብ ውሳኔ እንዲያነሱ ከወታደራዊ መንግስት ጋር ድርድር ከተካሄደ በኋላ መሆኑ ተመልክቷል። የማሊ ወታደራዊ መሪዎች መፈንቅለ መንግስቱን ካካሄዱ ወዲህ የዲሞክራሲ አስተዳደርን ወደ ቦታው እንዲመልሱና ባለፈው የካቲት ለማካሄድ የገቡትን ተግባራዊ ያላደረጉትን የምርጫ ቃል እንዲያከብሩ ከፍተኛ ግፊትና ከምዕራብ አፍሪካ ሀገሮች የምጣኔ ሀብት ማዕቀብ የተጣለባቸው መሆኑ ተገልጸዋል። የዩክሬንና የሩሲያ ኃይሎች ዛሬ ሰኞ በሲቪዮር ዳኔትስክ ከተማ የምስራቃዊ ክፍል ከባድ የጎዳና ለጎዳና ውጊያዎችን እያካሄዱ መሆኑ ሲገለጽ የዩክሬን ፕሬዝደንት ቮሎድሚር ዘለንስኪ የሩሲያ ወታደሮች በስተደቡብ ምስራቅ የምትገኘውን ዛፖርዚያ ከተማ ለመያዝ እያሰቡ መሆኑን አስታውቀዋል። የከተማይቱ አስተዳደር ኦሌክሳንደር ስትሪዩክ በቴሌቪዥን እንደተናገሩት በሴቪዮርዶኔትስክ ያለው ሁኔታ ከጊዜ ወደ ጊዜ እየተለዋወጠ ነው። የዩክሬን ፕሬዝደንት ቮሎድሚር ዘለንስኪም የዩክሬን ኃይሎች ከተማይቱን ለመቆጣጠር ሁሉንም እድሎች ነበሯቸው ብለዋል። የዘለንስኪ አስተያየት የመጣው የሉሃንስክ አገረ ገዢ ሴርሄይ ሃይዳይ ዩክሬን ይዞታዎቿን ማጣቷን ከገለጹ በኋላ ነበር። ሃይዳይ ተፋላሚዎቻችን ለተወሰነ ጊዜ መልሶ ማጥቃት ችለው ነበር፣ የከተማውን ከፊል ያህል ነፃ አውጥተውም ነበር። ይሁን እንጂ አሁን ሁኔታዎች እንደገና ተመልሰው ለእኛ የከፉ ሆነዋል ብለዋል። ሩሲያና ዩክሬን ሁለቱም አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውን ይገልጻሉ። ዘለንስኪ ትላንት ሰኞ በሰጡት ጋዜጣዊ መግለጫ የሩሲያ ወታደሮች ወደ ማዕከላዊ የአገሪቱ ክፍል ለመቃረብ የምታስችላቸውንና በስተደቡብ ምስራቅ በኩል የምትገኘው ዛፖርዚያን ለመያዝ እያሰቡ መሆኑን ተናግረዋል። ዘለንስኪ በመግለጫቸው ጠላት የሚፈልገው የዛፖርዚያ ከተማን ለመቆጣጠር ነው ብለዋል። ከተማይቱ የኢንዱስትሪ መናኸሪያ ስትሆን፣ ከጦርነቱ በፊት ከ700 ሺህ በላይ ነዋሪዎች ነበሯት። በሌላ በኩልም የዩክሬን መሪ በዚሁ መግለጫቸው የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የተጠናከሩ አዳዲስ የጦር መሳሪያዎች የተካተቱበትን ድጋፍ የሚሰጧቸው መሆኑን እንዳረጋገጡላቸው ተናግረዋል። ሁለቱ አገሮች የምግብ ቀውስ እንዳይደርስ ለመከላከል የዩክሬን ወደቦችን በማስከፈት በሚያስችላቸው መንገዶች ላይ መነጋገራቸውም ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዩናይትድ ስቴትስ የሚደገፉ የሶሪያ ዲሞክራቲክ ኃይሎች ዛሬ ማክሰኞ በሰጡት መግለጫ በሰሜን ሶሪያ ግዛት በቱርክ የሚፈጸም ማንኛውንም ወረራ በመመከት የሶሪያን ድንበር ለመከላከል ከሶሪያ መንግስት ጋር ተባብረው እንደሚሰሩ አስታወቁ። ድርጅቶቹ ከዚህ ውሳኔ የደረሱት ከፍተኛ አዛዦቻቸው ቱርክ የሰሜን ሶሪያ ግዛት በሆነችው ስዌትስ አዲስ ጥቃት ለመሰንዘር በማቀዷ በሚያስከትለው ስጋት ላይ ከተወያዩ በኋላ መሆኑን አስታውቀዋል። ይህ በእንዲህ እንዳለ አንካራ ከሞስኮ ጋር ለመነጋገር በተዘጋጀችበት በአሁኑ ወቅት ቱርክ የኩርድሽ አማጽያንን ማጥቃት ልትጀምር ትችላለች በተባለው የሰሜን ኮሪያ አካባቢ የሶሪያ መንግስት ኃይሎችና ሩሲያ ኃይሎቻቸውን ማጠናከራቸውን የቱርክና የሶሪያ አማጽያን አስታውቀዋል። ደቡብ ኮሪያና ዩናይትድ ስቴትስ ዛሬ ማክሰኞ አየር ላይ ያላቸውን የበላይነት ለማሳየት ሀያ ተዋጊ ጀቶች የተሳተፉበት የጦር ልምምድ አድርገዋል። ሁለቱ አጋር አገሮች በማሳየት ላይ ያሉት ወታደራዊ ጥንካሬ ሰሜን ኮሪያ በቅርቡ የኒውክለር መሳሪያ ሙከራ ታካሄዳለች የሚሉ ምልክቶች እየታዩ ባሉበት ወቅት መሆኑም ተመልክተዋል። በደቡብ ኮሪያ ምዕራባዊ ግዛት በሚገኝ የባህር ዳርቻ የተካሄደው ወታደራዊ ልምምድ ሰሜን ኮሪያ ባልተለመደ መልኩ ባለፈው እሁድ ስምንት የባለስቲክ ሚሳይሎችን ለፍተሻ መተኮሷን ተከትሎ የተካሄደ መሆኑን የደቡብ ኮሪያ የመከላከያ ሚኒስቴር አስታውቀዋል። ልምምዱ ደቡብ ኮሪያና ዩናይትድ ስቴትስ የሰሜን ኮሪያ ትንኮሳን ፈጣንና ትክክለኛ በሆነ ምት ለመመከት የሚያስችል ጠንካራ አቅምና ፈቃደኝነት መኖሩን ያሳየ ነው ሲል የደቡብ ኮሪያው ጦር ባወጣው መግለጫ አመልክተዋል። መግለጫው ሁለቱ አገሮች የሰሜን ኮሪያ ትንኮሳ በቅርበት እየተከታተሉ መሆኑንም ጨምሮ ገልጸዋል። ሰሜን ኮሪያ በቅርቡ ሰባተኛዋን የኒውክለር ፍተሻ ታካሂዳለች የሚሉ ምልክቶች መኖራቸው የተነገረ ሲሆን ያ አካባቢውን ውጥረት ያባብሰዋል ተብሎ ተዘግተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። የበጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ግንቦት 30 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበት ያ ምንድን ነው? ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተማር ማወቅ አለበት። የሰማችኋቸው የትናየት እሳቱ ይባላሉ። በዚህ በዋሽንግተን ዲሲና አካባቢዋ የገንዘብ ነክ ጉዳዮች አማካሪ ሲሆኑ ዛሬ በዩናይትድ ስቴትስ የሚኖሩ ወላጆች ለልጆቻቸው ከሚያደርጉት ክትትል በተጨማሪ ለትምህርታቸው የሚውል ገንዘብ በምን መልኩ ማጠራቀም ይችላሉ በሚለው ሀሳብ ላይ ሙያዊ ምክራቸውን ሊያካፍሉን በሁለተኛው አጋማሽ ተመልሰው ይመጣሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው አብይ ርስ ዘገባችን እንለፍ። በደቡብ ክልል ቡርጂ ልዩ ወረዳ ሶያማ ከተማ ገበያ ውስጥ ለገበያ በተሰበሰቡ ሰላማዊ ሰዎች ላይ የተፈጸመውን ጥቃት ያወገዘ ሰልፍ ዛሬ መካሄዱን የወረዳው ነዋሪዎችና የልዩ ወረዳው ባለስልጣናት ገለጹ። ድርጊቱ አስነዋሪና አሳፋሪ ነው ያሉት የሶሮ በርጉዳ ወረዳ አስተዳደር ድርጊቱን የፈጸሙ ግለሰቦችን ለህግ ለማቅረብና ለተበደሉ ቤተሰቦች ፍትህ ለመስጠት እየተሰራ መሆኑን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ያለው። በቡርጂሊ ወረዳ የሶያማ ከተማ ነዋሪ የሆኑት ወይዘሮ ማርያም ስሳይ አካባቢውን ከሚያጎራብቱ የኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ በርጉዳ ወረዳ እሳቸው ወደሚኖሩበት አካባቢ ለገበያ በመጡ ሰዎች ላይ የተፈጸመውን ጥቃት አውግዘዋል። የተደረገው ድርጊት እጅግ ልብ የሚሰብርና እጅግ በጣም የሚያሳዝንና እኛን ቡርጂን የማይወክል ተግባር ነው። እንግዲህ በዕለቱ የተፈጸመ እንግዲህ ሁሉም ሕጻናት ሳይቀር ሴቶች ሳይቀር ሽማግሌዎች ሳይቀር ነው እንደ ቡርጂ ተሰብስበን ሰላማዊ ሰልፉን የወጣነው ነው። ሰላማዊ ሰልፉ ዋና አላማው የተደረገው ድርጊት እጅግ በጣም እጅግ በ ከመናገር ከሚችሉ በላይ እጅግ በጣም የሚያሳዝን ነው። በብዙ ወንድሞቻችን ላይ እርስ በርስራ የተደረገው እንግዲህ የተደረገውም ድርጊት እንግዲህ አጋጣሚ ሰው ስለሞተ ነው ተብሎ የሚታለፍ ብቻ ሳይሆን እጅግ ተገቢ ያልሆነ ድርጊት ነው። በእናቶች፣ በህፃናት፣ በውጅ ወንድሞቻችን ላይ የተደረገው ያንን ቃወን ነው ሰልፉን የወጣ ነው። ጥቃቱ የቡርጅን ህዝብ እንደማይወክል ገልጸው መንግስት ፍትህን እንዲያረጋግጥ ጠይቀዋል። የቡርጅን ልዩ ወረዳ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ገብረዋድ አዶም በወንጀሉ የተጠረጠሩ 25 ግለሰቦች በቁጥጥር ስር ውለው ምርመራ የተደረገባቸው እንደም ገልጿል። ከዚህ በፊት ሶስት ቅዳሜዎችን እንደዚህ ተሞክሯል። በሶስት ቅዳሜዎች ላይ የጉጂ ወንድሞችን እዚሁ ገበያ በገቡበት ለመግደል ለማጥፋት ብዙ ሙከራ ተደርጓል። በዛ ወቅት ህዝቡ ኖ በፍጹም አይቻልም፣ መግደልም አይቻልም፣ መዝረፍም አይቻልም፣ አብሮነታችንን ነው የምናስቀጥለው። ምንም ያህል ብንሞትም አብሮነታችን ቀጥሎ በዛ በኩል የምገድለውም በህግ መጠየቅ አለበት የሚል ተቋሙ ነው ህዝቡ ሲያቀርብ የነበረው ይህንን በሶስት ቅዳሜ የነበረውን የህዝቡን ተቃውሞ አይቻልም ያለውን ተቃውሞ ነው እንግዲህ ከግንዛቤ ያስገብተው ይሄ ጭንፈኛው ቡድን በመደራጀት ኃይሉን በመጨመር በቅዳሜው ጥቃት ሊፈጽም የቻለው እና ህዝቡ እንደ ህዝብ ይህን ጉዳይ አምርሮ ነው እየተከላከለ አሁንም በየቀበሌው በየጎጡ ውይይቶች አሉ። ህዝቡ ነው እንግዲህ በአብዛኛውም እነዚህ ወንጀለኞች አሳልፎ እየሰጠ ያለው አምስት ሰው ተይዞ ያለ። ያም ብቻ ሳይሆን በዕለቱ የተዘረፉ ንብረቶች ለምሳሌ በከብት ገበያ ላይ ከብት ከብቶች የተወሰዱ ከብቶች፣ ፍየሎች፣ አንድ ሶስት አህዮች እንግዲህ ወደ ህግ ቋት እያመጣናቸው ነው። ዘራፊዎቹንም በቁጥጥር ስር እያዋል ነው ያለ ነው። በምዕራብ ጉጂ ዞን የሱሮ በርጉዳ ወረዳ አስተዳዳሪ አቶ ዱጎ ወልዴም ባለፈው ቅዳሜ በቡርጅ ልዩ ወረዳ የተፈጸመውን ጥቃት አስታውሰው በሰላማዊ ህዝብ ላይ የተፈጸመውን ጥቃት አስነዋሪ ብለውታል። ድርጊቱን የፈጸሙ ግለሰቦች ለህግ ለማቅረብና ለተበደሉ ቤተሰቦች ፍትህ ለመስጠት እየተሰራ መሆኑን ገልጸዋል። ጎችት ጎች ለመስ ከነሱ ጎ ባዳዳ ጎ ጉማ ማተ ጉጂ ሰልፉን በተመለከተ ህዝቡ ድርጊቱን እንቃወማለን በማለት ነው ሰልፍ የወጣው። ድርጊቱ አስነዋሪ እና ሳፋሪ እንዲሁም በሰላም ወጥቶ ከቡርጂ ህዝብ ጋር በመገበያየት ላይ የነበረው የጉጂ ህዝብ ላይ የተደረገ ነው። በደርግ ዘመን ሲደረግ የነበረው ነው አሁንም የተፈጸመብን። ይህ ደግሞ በማንኛውም መንገድ ይሁን በህግ ፍትህ ማግኘት አለበት። ይህን ያደረገ ሰው ወደ ህግ መቅረብ አለበት እያልን ነው። ማሰብ ብቻ ሳይሆን በመንግስት በኩል አንድ ኮሚቴ ተዋቅሮ ምላሽ መስጠት አለበት። ሰልፈኞችም ድርጊቱ የቡርጂን ሕዝብ አይወክልም ብለው ነው የወጡት። እንዳገኘ ነው መረጃ ሰልፍ መውጣት ብቻ ሳይሆን የድርጊቱ ፈጻሚን ለሕግ አቅርበን የሕግ የበላይነትን ማረጋገጥ አለብን ብለን እየሰራንበት እንገኛለን። አንድ ስማቸውን መግለጽ ያልፈለጉ የቡርጂ ነዋሪ ትናንት ከቡርጂ ልዩ ወረዳ ወደ ቡሌ ሆራ በመጓዝ ላይ የነበሩ ሁለት ተሽከርካሪዎች መቃጠላቸውና አሽከርካሪዎቻቸው ሮጠው ማምለጣቸውን ገልጸዋል። ስለዚህ ጉዳይ እያውቁ እንዲሆን የተጠየቁት አቶ ዱጎ ናአማዲሚ ኮንኩላታ ወሊ ወልቀበቱ ኮንኩላታ መኪና ተቃጠለ የሚል መረጃ ሰምተናል። በስፍራው ጠላት ስላለ ወርደን ማየት አልቻልንም። ይህ የተደረገው ወደ ወሰን ተጠግቶ ሲሆን ወሌና ቀበሌ ውስጥ ነው፣ ባገኘነው መረጃ እንጂ ሄደን አላየንም። ድርጊቱ በጠላት ስለመደረጉ ሰምተናል ግን ጠላት በስፍራው ስላለ ሄደን ማየት አልቻለም። የአካባቢ ባለስልጣናት ጠላትና ሸኔ እያሉ ከሚጠሯቸውና በአካባቢው ከሚንቀሳቀሱ ቡድን ግድያውን በተመለከተ እስካሁን የተሰጠ ምላሽ የለም። ባለፈው ቅዳሜ ከአጎራባች የኦሮሚያ እንዲሁም ሌሎች የደቡብ ክልል ዞኖችና ወረዳዎች ወደ ቡርጅ ልዩ ወረዳ ሶያማ ከተማ ለገበያ በመጡ ሰዎች ላይ በተከፈተው ጥቃት ዘጠኝ ሰዎች መሞታቸውና ከሀያ በላይ ሰዎች መቁሰላቸውን የቡርጅ ልዩ ወረዳ አስተዳደርና የምስራቅ ጉጂ ዞን አስተዳደር ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ፣ ገበያኑ የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩቲዩብ ሚዲያ አዘጋጅ መሐመድ ማአዛ መሐመድ የአስር ሺ ብር ዋስ አስይዘው እንዲፈቱ ፍርድ ቤት ትዕዛዝ ቢሰጥም ፖሊስ ዋስትናውን በመቃወም ይግባኝ መጠየቁን ጠበቆቻቸው ገልጸዋል። በዚህም ምክንያት በዛሬው ዕለት ከእስር ሳይፈቱ ቀርተዋል። ፖሊስ የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስና የኢትዮ ንቃት ዩቲዩብ ሚዲያ አዘጋጅ በሆነችው መስከረም አበራ ላይ ለሚያደርገው ምርመራ ደግሞ የስድስት ቀናት ተጨማሪ የምርመራ ጊዜ ተሰጥቶታል። የሚዲያ ባለሙያዎች እስራት አሁንም ተቃውሞ እያስከተለ ሲሆን ናሽናል ፕሬስ ክለብ የተባለ የፕሬስ ነጻነት ተሟጋጅ ድርጅትም ድርጊቱን በማውገዝ መግለጫ አውጥቷል። ይሁንና መንግስት እርምጃው ሕግ የማስከበር ተልእኮ አካል መሆኑን ገልጿል። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው። በትናንትናው ዕለት ችሎት በቀረቡ የሚዲያ ባለሙያዎች የዋስትና ጉዳይ ላይ ውሳኔ ለመስጠት የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ዛሬ በያዘው ቀጠሮ መሰረት ውሳኔውን አስታውቋል። ፍርድ ቤቱ በዛሬ ውለው የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ እንዲሁም የተለያዩ የዩቲዩብ ሚዲያዎች መስራችና አዘጋጅ የሆኑት ሰለሞን ሹምዬና መዓዛ መሐመድ በዋስ እንዲፈቱ ትዕዛዝ ቢሰጥም ፖሊስ ይግባኝ በመጠየቁ ምክንያት ትዕዛዙ አለመፈጸሙን ጠበቆቻቸው አረጋግጠዋል። ፍርድ ቤት ተገኝተው ችሎቱን የተከታተሉት ጠበቃ ሄኖክ አክሊሉ ስለ ውሳኔው ለቪኦኤ አብራርተዋል ጠዋት የፌዴራሉ መጀመሪያ ልጃ ብር ቤት ለአስር ሺህ ብር የሚበቃ በቃ ዋስትና ሲይዘው እንዲወጡ እና ከዚህ በላይ በስር መቆየት አያስፈልግም ሲል ሶስቱን ዋስ ብሏቸዋል ሶስቱ ተመስገን ደሳለኝ ማዛ መሀመድ እና ሰለሞን ሹምዬ ማለት ነው እነዚህ ከተባሉ በኋላ ፖሊስ ሊወጡ አይገባም በስር ላይ ነው ሊቆዩ የሚገባው የጊዜ ቀጠሮ ሊሰጠኝ ይገባል ብሎ ከፍተኛው ፍርድ ቤት ይግባኝ አለ ዛሬ ከፍተኛ ፍርድ ቤት ቀርበው ነበር። እኛም ቀርበን ተከሳሾቹም ፖሊስም ቀርቦ ነበር። ግን ያው ዳኛ ከሰዓት ስላልገቡ የሚያየው ዳኛ ስለሌለ ያው ወደ እስር ቤት ተመልሰዋል ማለት ፖሊስም እነሱን ይዟቸው ወደ ማቆያ ሄዷል ማለት ነው። ዋስትና የተፈቀደላቸው ሶስቱ የሚዲያ ባለሙያዎች የዋስትና ሂደታቸውን በማገባደድ ላይ እንደነበሩ የገለጹት አቶ ሄኖክ የፖሊስ የይግባኝ ሂደት በነገው እለት በፍርድ ቤት እንደሚታይ አስረድተዋል። የዋስትናውን ፕሮሰስ የከፈሉ አሉ፣ የጨረሱ አሉ፣ እንደገና በሂደት ላይ የነበሩ አሉ። ግን ኦልሬዲ ያው ይግባኝ በሚባልበት ጊዜ ፖሊስ በተለምዶ ይግባኝ ካለ ይግባኙ የመጨረሻ ልባት ሳያገኝ ዋስትና ቢከፈልም አይለቅም። ለመጀመሪያው ደረጃ ፍርድ ቤት ገንዘብ ማስያዝ ያለባቸው ገንዘብ አስይዘዋል። ለምሳሌ የተመስገን ቤተሰቦች አስይዘው ነበረ፣ ግን ያው እንዳልኩ መሀል ላይ ተንጠልጥለው ቀረ። ስለዚህ ዋስትና ገንዘቡን ከፍለው የነበሩም አልወጡም። ለመክፈል በሂደት ላይ የነበሩም ያው ይግባኝ ስለተባለ ፕሮሰሱ ማስኬድ አልቻሉም። እና ለማንኛውም ይግባኙ አልተሰማም። ነገ ጠዋት እንቀርባለን፣ እንግዲህ ዳኛ ከመጣ ከተገኘ ማለት ነው። የኢትዮ ፎረም አዘጋጅ የነበረው ያየ ሰው ሽመልስና ኢትዮ ንቃት የተባለ የዩትዩብ ሚዲያ አዘጋጅ የሆነችው የመስከረም አበራ የዋስትና ጥያቄ ግን ውድቅ ተደርጎ ለሁለተኛ ዙር የጊዜ ቀጠሮ ተሰጥቷል። ፖሊስ በሁለቱ ተጠርጣሪዎች መዝገቦች ላይ የሚያደርገውን ምርመራ አጠናቆ እንዲቀርብ በፍርድ ቤቱ ተጨማሪ ስድስት ቀናት ተሰጥተውታል። ይህ በእንዲህ እንዳለ የሚዲያ ባለሙያዎች የሚያደርስበት ስርዓት አሁንም ከተለያዩ አካላት ተቃውሞ እየገጠመው ነው። እንደ ጎርጎሮሳውያኑ በ1908 የተመሰረተውና በዓለም አቀፍ ደረጃ ለፕሬስ ነፃነት እንደሚሟገት የሚገልጸው ናሽናል ፕሬስ ክለብ የተባለ ድርጅት ባወጣው መግለጫ በግፍ የታሰሩ ያላቸው የሚዲያ ባለሙያዎች እንዲፈቱ ጠይቋል። በኢትዮጵያ በፍጥነት እያሽቆለቆለ ያለው የፕሬስ ነፃነት ሁኔታ አሳሳቢነቱ ባለፉት ቀናት እየተባባሰ ሄዷል ያለው ድርጅቱ፣ በፕሬስ ስራቸው ህጋዊ ጥፋት ፈጽመዋል በሚል የተከሰሱ ጋዜጠኞች ፍርድ ከመቅረባቸው በፊት መታሰራቸው በቅርቡ የጸደቀውን የሀገሪቱን የሚዲያ ህግ የሚቃረን ስለመሆኑ ገልጿል። ለዚህም በህገወጥ መንገድ የሚዲያ ባለሙያዎች ታስረዋል በሚል ኢሰመኮ ከሰሞኑ ያወጣውን መግለጫ ናሽናል ፕሬስ ክለብ በማሳያነት አንስቷል። በመሆኑም በህገ ወጥ መንገድ የታሰሩት ጋዜጠኞችና የሚዲያ ሰራተኞች በአስቸኳይ እንዲፈቱ እንጠይቃለን ብሏል። ድርጅቱ የሚዲያ ባለሙያዎች እስራት ከሌሎች የሀገር ውስጥና የውጭ አካላትም ተቃውሞ ቢገጥመውም እርምጃው ህግ የማስከበር አካል መሆኑን ነው መንግስት የሚገልጸው። የፌዴራል ፖሊስ ባለፈው ሳምንት ባወጣው መግለጫ የህዝቡን ሰላምና ደህንነት የሚያናጉ እንዲሁም በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ ያላቸውን 111 የበይነመረብ መገናኛ ብዙሃን ለይቶ እርምጃ መውሰድ መጀመሩን መግለጹ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ በ2014 ዓ ም የመጀመሪያ አስር ወራት ውስጥ ብቻ በኢትዮጵያ ከ1.3 ሚሊዮን በላይ ዜጎች በወባ በሽታ መያዛቸውን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ዛሬ ወቅታዊ የጤና ሁኔታዎችን አስመልክቶ በሰጠው መግለጫ ላይ የተናገሩት ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በተለያዩ የዓለም ሀገራት የተከሰተው የዝንጀሮ ፈንጣጣ በሽታ ግን እስካሁን ኢትዮጵያ አለመከሰቱን ገልጸዋል። በሌላ በኩል ኮቪድ-19 ዳግም እያንሰራራ መሆኑንም አመልክተዋል። ፀሐይ ዳምጠው ዝርዝር ዘገባ አላት። ዛሬ በጤና ሚኒስቴር የተሰጠው መግለጫ ወቅታዊ የጤና ችግሮችን አስመልክቶ ገለጻ የተደረገበት ነው። በ2013 ቀንሶ የነበረው የወባ በሽታ ስርጭት መጠን ዘንድሮ በከፍተኛ ሁኔታ መጨመሩ ከተብራሩት ጉዳዮች አንዱ ነው። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንዳሉት በኢትዮጵያ በ2012 ዓ ም በወባ በሽታ የተያዙ ዜጎች ቁጥር 1.7 ሚሊዮን ነበር። ይሁንና በ2013 ዓ ም በበሽታው የተያዙ ሰዎች ቁጥር ቀንሶ እንደነበር ሲቆጣጠር አስታውሰዋል። በ2013 ደግሞ ይሄ ቁጥር ወደ 1.2 ሚሊዮን ዝቅ ብሏል። ስለዚህ በ2013 ጥሩ ለውጥ አምጥተን ነበር። ግን በ2014 በአጠቃላይ ስናይ በ10 ወር ብቻ 1.3 ሚሊዮን ሰዎች በወባ ተይዘዋል። በ16 ፐርሰንት ከአምናው ጨምሯል ማለት ነው። በተለይ በ2014 ከፍተኛ ቁጥር ያላቸው ቦታዎች አንዱ ደቡብ ክልል ነው። የተወሰኑ ዞኖች ጋሞ ጎፋ ዞን፣ ወላይታ፣ በተለይ ደግሞ ከምባታ ጠምባሮ ዞን ላይ ከፍተኛ የሆነ የወባ ሙማኖች ቁጥር ተገኝቷል። በደቡብ ምዕራብ ክልል ላይም እንደዚሁ ቤንች ሸኮ ዞን ላይ ከፍተኛ ቁጥር ተመስግቧል። በኦሮሚያ ምዕራብ አርሲ፣ ኢሉ አባቦር እና ምዕራብ ወለጋ ላይ ከፍተኛ ቁጥር ተመስግቧል። በአማራ ክልል ምዕራብና ማዕከላዊ ጎንደር ላይ በተመሳሳይ ከፍተኛ የወባ ሚዎች የተገኙበት ዞኖች እና በነዚህ ዞኖች ውስጥ እንግዲህ ብዙ ወረዳዎች አሉ እነሱንም የሚያካትት ይሆናል ማለት ነው። የጸጥታ ችግር ባለባቸው አካባቢዎች በሽታውን ለመከላከል የሚያስችሉ ስራዎች በአግባቡ አለመሰራታቸውንና የአገውበር አጠቃቀም ችግሮች ለበሽታው መስፋፋት በምክንያትነት ከተጠቀሱት መካከል ናቸው። በአሁኑ ጊዜ በተለያዩ ሀገራት ላይ የተከሰተው የዝንጀሮ ፈንጣጣ በኢትዮጵያ አልተከሰተም ያሉት ዶክተር ደረጀ ወረርሽኙን ለመከላከል ትኩረት ተሰጥቷል በማለት የበሽታው ምልክቶች ጠቅሰዋል። ሌ እንግዲህ ከፍተኛ ትኩሳት አይባቸዋል በዚህ በሽታ የጠቁ ሰዎች ላይ። ከዚህም ውጭ ራስ ምታት፣ የእጢዎች ማበጥ በብዙ ሰዎች ላይ የሚታይ ነው። እንዲሁም ደግሞ የጀርባና የጡንቻ ህመሞች እንዲሁም ደግሞ በስፋት የሚታየው የቆዳ ላይ ሽፍታ፣ ትኩሳት ከመጣ ከአንድ እስከ ሶስት ቀን ውስጥ የቆዳ ላይ ሽፍታ ሊገኝ ይችላል። የቆዳ ላይ ሽፍታው በአብዛኛው በእግርና በእጅ ላይ የሚታይ ሲሆን ግን ሌሎቹም የሰውነታችን ክፍል ላይ ሊወጡ ይችላሉ። በአጠቃላይ እንግዲህ መተላለፊያ መንገዶቹ በንክኪና እንዲሁም ደግሞ በትንፋሽም ልተላለፍ ይችላል። በአብዛኛው ግን በንክኪ እንደሚተላለፍ የተለያዩ ጥናቶች አረጋግጧል። በሀገራችን እስካሁን በዚህ በሽታ የተያዘ ሰው ባይኖርም ግን ከፍተኛ ስጋት ውስጥ እንዳለን ግን ማወቅ አስፈላጊ ነው። no? no? በሌላ በኩል ቀደም ባሉት ሳምንታት ቀንሶ የነበረው የኮቪድ-19 ወረርሽኝ ዳግም ማንሰራራቱን ዶክተር ደረጀ ተናግረዋል። 41209 ሰዎችን መርምረን 2666 ሰዎች ኮቪድ-19 ቫይረስ አግኝተውባቸዋል። በአጠቃላይ እንግዲህ ከመቶ ሰው ውስጥ ሰባ ሰው ላይ እየተገኘ ነው። የሚገኘው እየጨመረ ነው። በተከታታይ ላለፉት አራት ሳምንታት ባደረግነው ክትትል በየሳምንቱ በእጥፍ በኮቪድ-19 እየተያዙ ያሉ ሰዎች ቁጥር እየጨመረ መጥቷል። በዚህ ሰዓት ላይ 14 የሚሆኑ ሰዎች በጽኑ ሕክምና ውስጥ ይገኛሉ እንዲሁም ደግሞ ሕይወታቸው ያለፉ ሰዎችም እንዳሉ መረጃዎቻችን ያሳያሉ። ስለዚህ በቀጣይነት ኮቪድ-19 እየጨመረ እንደሚመጣ የዓለም አቀፍ ድንበያም አለ የኛም መረጃ ይሄን ነው የሚያሳየው። አሁን ባለው ሁኔታ በኮቪድ የሚያዙ ሰዎች ቁጥር ከመቶ ሰባት ደርሰዋል፣ ያሉት ሚኒስትሩ በጽኑ ታመው ያሉ ሰዎች ቁጥር 14 መድረሱን ተናግረዋል። በአዲስ አበባ የሚገኙ የጤና ተቋማት ዳግም የኮሮና ታማሚዎችን መቀበል እንደጀመሩም አስረድተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ በተከታዩ ዘገባችን የምናልፈው ደግሞ ወደ ባሌ ዞን ይሆናል። በባሌ ዞን ቆላማና ወይና ደጋ አካባቢዎች መጣል ጀምሮ የነበረው የበልግ ዝናብ በመቆሙ ሰብል እየደረቀ መሆኑን ገበሬዎች ተናግረዋል። ከተቋረጠ አንድ ወር እንደሞላ የተናገሩት የደሎ መና ወረዳ ገበሬዎች በእርጥበቱ ካልተመለሰ ሰብላቸውን እንደሚያጡ ስጋታቸውን የገለጹ ሲሆን ድርቀቱ ከመቶ በላይ የገጠር ቀበሌዎችን እንደሚሸፍን የባሌ ዞን ግብርና ኃላፊ አቶ አሊ መሐመድ አመልክተዋል። አካባቢውን ተዘዋውሮ የተመለከተው ገልሞ ዳዊት ተጨማሪ አለው። የባሌ ዞን ደሎ መና ወረዳ ነዋሪው አቶ ሀሰን ባላቸው አንድ ሄክታር ማሳ ላይ በቆሎና ሌሎች እህሎችን ቢዘሩም ዝናቡ በመቋረጡ ተስፋቸው መመናመኑን ተናግረዋል። አቶ ሀሰን የአስር ልጆች አባት ናቸው። ሶማ ቡልቲ ሰ ጀመ ሮቤ ኑ ሮቤ ለፈን ና እርሲሰን ሮ ቦናንፈጫሴ የረመዳን ጾም በገባ በስምንተኛው ቀን ነው መዝራት የጀመር ነው። እኔ መዝራት የጀመርኩት ዝናቡ ከመጣሉ በፊት ነበር። አሁን ግን ዝናቡ በመቆሙ ሰብሉ ምን እንደሆነ ተመልከቱ። ዝናቡ ከቆመ አንድ ወር ሆኗል። ወቅቱ ግን በበቂ ሁኔታ መጣል የነበረበትና ሰብልም ፍሬ ሊያፈራ የሚደርስበት ወቅት ነው። አሁን ግን ዝናቡም የለም፣ ፍሬውም ተስፋ የለውም። የድርቁን ጫና መቋቋም እንደከበዳቸውም አቶ ሀሰን ተናግረዋል። ወጋ ፈጫፍ ላለፉት ሶስት ዓመታትም እንዲሁ ዘርተን ጠፋብን። በአካባቢያችን በዓመት ሁለት አዝመራ ነው ያለው፣ የበልግና የክረምት ላለፉት ስድስት አዝመራዎች ግን እንዲሁ እየዘራን ያለምንም ቀርተናል። ሌላዋ ያናገርኳት የደሎምና መልካ አማና ቀበሌ ማህበር ነዋሪዋ ምስራ እብራሂምም እየደረሰ ያለውን አደጋ እንዲህ ታስረዳለች። ዋን ሮቢ ዝናቡ መዝነብ ስላቆመ ሰብሉ ማደግ አልቻለም። ዝናቡ ባያቆም ኑሮ አሁን ሰብሉ ይደርስልን ነበር። ዝናቡም ጠፋ፣ ሰብሉ እየደረቀ ነው። ስንዘራው ብዙ ወጪ አውጥተናል። ከምንብለው እንኳን ሳይቀር ከፍለን ነው የዘራ ነው። በሬዎቻችን በድርቁ ምክንያት ስላለቁብን በትራክተር ነው ያሳረስ ነው። ዘርና ሌሎች ወጪዎችን ጨምሮ እዚህ ማሳ ላይ ከአርባ ሺ ብር በላይ ወጪ አውጥተንበታል። አሁን ዝናቡ ብዘንብ እንኳን ማሳዋ ላይ ያለው ሰብል ከዚህ በኋላ ተስፋ የለውም ብላለች። ምስራ ለሶስት ዓመታት ያክል ዝናብ አለመጣሉን የደሎ ምና ወረዳ ግብርና ቢሮ ባልደረባ አቶ መሐመድ ሁሴን ነግረውኛል። በተለይ በወረዳው ቆላማ ቀበሌዎች ውስጥ የበዛው ሰብል ሳያፈራ መድረቁን ገልጸዋል። በቆሎ ጤፍ ማሽላና ስንዴ ተዘርቶ ነበር ከ ሺህ ሄክታር ውስጥ በ160000 ላይ ያለው ሰብል በዝናቡ መጥፋት ምክንያት ወድሟል በቀረው 11ሺህ ሄክታር ላይ ያለውም ቢሆን ዝናቡ በሳምንታት ጊዜ ውስጥ ካልጣለ እጣ ፈንታው ተመሳሳይ ነው የሚሆነው አሁን ያሰጋው አደጋ ሳይደርስም በወረዳው ውስጥ ከ ሺህ በላይ አስቸኳይ እርዳታ ፈላጊዎች እንዳሉ የደሎመና ወረዳ የአደጋ ስጋት ሥራ አመራር ጽህፈት ቤት ኃላፊ አቶ ሁሴን ከድር። አመልክተዋል። ኦሮሜሽን ያማኩን ሌ ሚዳረ ጅራ አማ ቡሊ ዲደማ ከስ ገ ጅራ ሮም ያገደበሜ የአሁኑ ምርትም አደጋ ላይ ነው። ዝናብ ከጠፋ ከሃያ ቀናት በላይ ሆኗል። አሁንም በማሳው ላይ እንዳያችሁት ሰብል መድረቅ ጀምሯል። ከአሁን በኋላ ቢዘንብ እንኳን በተለይ በቆላማ አካባቢዎች ላይ ዋጋ የለውም ማለት ይቻላል። ስለዚህ የወረዳችን አርሶ አደሮች ችግር ውስጥ ናቸው። ባሌ ዞን ውስጥ ስላለው አጠቃላይ ሁኔታ የዞኑ የግብርና ጽህፈት ቤት ኃላፊ አቶ አልይ መሐመድም እንዲህ ያስረዳሉ። ገንዶ ጠሪ በትኮ ሰከልተማ ቀብኑ ኬሳ ናኖ ገንዳ አፍርተሚ ጃተው ከዘጠና ቀበሌዎች አርባ ስድስቱ መካከለኛ የሚባል ዝናብ ሀያ ስድስቱ ደግሞ ቀላል ዝናብ እያገኙ ነው። በዞናችን ውስጥ ካሉት አስራ አንድ ወረዳዎች በአራቱ ጨርሶ አልጣለም። በአንድ መቶ አስራ ስድስት ቀበሌዎች ምንም አልዘነበም። ይህ ደግሞ እንሰበስባለን ብለን አስበን የነበረው የምርት መጠን ጥያቄ ውስጥ መሆኑን የሚጠቁም ነው። ፌዴራሉ መንግስትና ኦሮሚያ ክልላዊ መንግስት ግብርናን በማዘመር ምርሃ ግብር ደሎመናን ጨምሮ በሌሎችም ወረዳዎች የመስኖ ልማትን በማከናወን ላይ መሆናቸውን አቶ አልይ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ባሌዞን ደሎመና። ወደ ትግራይ ክልል ስናልፍ ደግሞ የረድኤት ድርጅት አሽከርካሪዎች ለትግራይ ክልል ያልተፈቀደ ነዳጅና እንደ ሳተላይት ስልክ የመሰሉ የተከለከሉ መሳሪያዎች ያደርሳሉ ሲሉ የኢትዮጵያ ባለሥልጣናት ከሰዋል። ሀሊማ አቱማኒ ከአዲስ አበባ የላከችውን ዘገባ እንግዱ ወልደ ይዞታል። በሚሊዮን ለሚቆጠሩ በትግራይ ለሚገኙ ተረጂዎች እርዳታ የሚያደርሱ የእርዳታ ድርጅቶች ሹፌሮች ያልተፈቀደ መሳሪያ በድብቅ ወደ ክልሉ ያስገባሉ ሲሉ የሀገሪቱ መንግስት ባለሥልጣናት ክስ አቅርበዋል። ቅዳሜ ዕለት በሰሜን ምዕራብ አፋር ክልል ጉብኝት ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እርዳታ የሚያጓጉዙ ሹፌሮች የሚወስዷቸው መሳሪያዎች ለህዝባዊ ወያኔ ሐርነት ትግራይ ይተላለፋሉ ሲሉ ከሰዋል። በሌላ በኩል የኢትዮጵያ የአደጋ ዝግጁነት ኮሚሽነር ምትኩ ካሳ ጉትሌ ለቪኦኤ በሰጡት ቃል ተመሳሳይ ክስ አሰምተዋል። የንግድ ማመላለሻ ሹፌሮቹ ያልተፈቀደ ትርፍ ነዳጅ፣ ሳተላይት ስልኮችንና ሌሎች ነገሮችን እየወሰዱ ነው። በዚህ ክስ ላይ አስተያየት እንዲሰጡ ቪኦኤ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮን ቢጠይቅም አስተያየት ከመስጠት ተቆጥበዋል። የኢትዮጵያ መንግስት ወደ ትግራይ እርዳታ ማድረስ እንዲቻል በሚል በቅርቡ የተኩስ አቁም አድርገዋል። ይህም ተኩስ ማቆም ከህዳር ወር 2021 ወዲህ ለመጀመሪያ ጊዜ መሆኑ ነው። መንግሥት ለሰብአዊ ሥራዎች ወደ ትግራይ ነዳጅ እንዲገባ ቢፈቅድም መጠኑ ግን በቂ እንዳልሆነና በመጠባበቂያነት የተያዘው ነዳጅም አነስተኛ እንደሆነ የእርዳታ ለጋሽ ድርጅቶች ስጋታቸውን ገልጸዋል። ኮሚሽነሩ ምትኩ እንደሚሉት አሁን በተፈጠረው ሁኔታ ምክንያት መንግሥት ያልተፈቀዱ ዕቃዎች እንዳይገቡ አዳዲስ አሰራሮችን ያስቀምጣል ወይን ተ ፓርትነርስ ሀብ ኢንተርድ ኮንትራክቹዋል አግሪመንት ሀቱ ፑት ስ አዲሽናል አርቲክልስ ቶ ሂንደር። እርዳታ የሚያመላልሱ አጋሮቻችን ከእኛ ጋር ስምምነት ሲገቡ እንዲህ አይነት ችግሮች እንዳይፈጠሩ ለመከላከል ተጨማሪ ውሎችን ከንግድ ጭነት ማመላለሻ ድርጅቶች ጋር መዋዋል አለባቸው። ይህም የንግድ ጭነት አመላላሾች ኃላፊነት እንዲወስዱ ያደርጋል። በሁለተኛ ደረጃ ደግሞ መንግስት ባለው ሕግ መሰረት በሾፌሮቹ ላይ ህጋዊ እርምጃ ይወስዳል። የእርዳታ ድርጅቶች ተጨማሪ ሰብዓዊ እርዳታ ማድረስ እንዲችሉ ተጨማሪ ነዳጅ ወደ ሰሜን ኢትዮጵያ እንዲጓጓዝ አሁንም ፈቃድ በመጠየቅ ላይ ናቸው። ይህም በአፋር ክልል ለሚገኙ 240 ለሚሆኑ የጤና ጣቢያዎች የሚላከውን ሕይወት አድን ወተትና ምግብ ይጨምራል። ደግሞ የምናልፈው ወደ ዝምባብዌ ይሆናል። በዝምባብዌ ፕሬዝዳንቱን በትዊተር ላይ ባሰፈረው ጽሁፍ ተችቷል በሚል የተከሰሰው ጋዜጠኛ እስር አንዳንዶች እየመጣ ያለውን ይበልጥ አዳጋች ሁኔታ አመላካች አድርገው ወስደውታል። ኮሎምበስ ማቡንጋ ከዋና ከተማይቱ ሀራሬ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ትላንት ሰኞ ከመያዙና ከመታሰሩ አስቀድሞ የዚም ላይቭ ዋና አዘጋጅ ምዱዱዚ ማቱቱ ላለፉት ሁለት ሳምንታት ያህል ተሸሽጎ ነበር የቆየው። ማንነታቸው ያልታወቀ ሰዎች ቡላዋዮ ከተማ ከሚገኘው መኖሪያ ቤቱ መጥተው ፖሊሶች እየፈለጉት መሆኑን ከነገሩት ጊዜ አንስቶ ተጨንቆ ነበር የሰነበተው። ከመታሰሩም በፊት ከአሜሪካ ድምፅ ጋር ባደረገው ቃለ ምልልስ እንደገለጠው በወቅቱ የፖሊስ ቃል አቀባዩም ሆኑ የማዕከላዊ ፖሊስ ጣቢያ ስለሚፈለግበት ጉዳይ ወይም ስለመፈለጉ የሚያውቁ አይመስሉም ነበር። በመሆኑም ለፖሊስ ቃል አቀባዩ ፖል ኒያቲ ስልክ ደውዬ አነጋገርኳቸው። የሚያውቁት ነገር አልነበረም። ጠበቃዬ ወደ ማዕከላዊ ፖሊስ ጣቢያ ሄዶ እንዲያነጋግር አደረጉ። ማንም እየፈለገኝ እንዳልሆነ ተነገረው። እናም ይሄ ግራ የገባ ሁኔታ ተጀመረ። ምናልባትም ከቤት የመጡት ሰዎች ዓላማ ቀድሞውኑም መልካም አልነበረም ይሆናል የሚል ስሜት ታደረብን። ይሁንና ተከትሎም የጠለፋዊንም የማፈን ሙከራ እንደነበረ ለፖሊስ ሪፖርት አደረግን። ዘግይቶም ታዲያ ፖሊስ ሊያነጋግረው የሚፈልግ መሆኑን በማመልከት ለማቱቱ ጠበቆች ደብዳቤ ጻፈ። እናም ትላንት ሰኞ በቁጥጥር ስር በዋለበት ወቅት ጉዳዩ ፕሬዚዳንት ኤመርሰን ምናናንጓ በብሔራዊ ቴሌቪዥን የታዩበትን አስመልክቶ በትዊተር ከሰጠው አስተያየት ጋር የተያያዘ መሆኑ ተነገረው። በዚያ ትዊተር ላይ ባሰፈረው ጽሑፉ ማቱቱ ፕሬዚዳንቱ በቴሌቪዥን ከመቅረባቸው በፊት ሰክረው ነበር ነው ያለው። የዝምባብዌ ብሔራዊ አርታያዎች መድረክ ባልደረባ ንጃቡሎ ንኩቤ፣ እስሩ በፖለቲካ ጉዳዮች ላይ በሚቀርቡ ዘገባዎች የተነሳ የመገናኛ ብዙሃንን የማዋከብ ዝንባሌ ስጋት ያጫረ ነው ይላሉ። በምርጫ ሰሞን የጋዜጠኞች እስር በስፋት የተለመደ መሆኑን ንኩቤ አመልክተዋል። ዚምባብዌ እንደ አውሮፓውያን ዘመን አቆጣጠር በ2023 ዓ ም አጠቃላይ ምርጫ ታካሂዳለች። እየመጡ ያሉት ይበልጥ አሳሳቢ የሆኑ ነገሮች አመላካች ነው። ፕሬዚደንት ምንጋግዋ የሟቹን ፕሬዚደንት ሮበርት ሙጋቤን ፈለግ ነው የተከተሉት። ምንም የተለወጠ ነገር የለም። ጋዜጠኝነት አሁንም እንደ ወንጀል እየታየ ነው። ሚስተር ማቱቱ የጋዜጠኝነት ሥራውን ያለምንም እንቅፋት እንዲሠራ ሊፈቀድለት ይገባል። አንዳንዶች የመጀመሪያና የመሃል ስማቸውን የመጀመሪያ ፊደላት ተጠቅመው ኤድ ብለው የሚጠሯቸው ፕሬዚዳንት ምናናንጓ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም ስልጣን እንደያዙ በዚምባብዌ ያለውን የመገናኛ ብዙሀን አያያዝ ለማሻሻል ቃል ገብተው ነበር። ይሁንና የጋዜጠኞች መብት ተሟጋች ኮሚቴውን ሲፒጂን ጨምሮ የመብት ተሟጋቾች ባለፉት ቅርብ ወራት ውስጥ በፖለቲካ ጉዳዮች ሳቢያ ወይም ከአካባቢ ምርጫዎች ዜና ዘገባዎች ጋር በተያያዘ የታሰሩ ወይም ለጥያቄ የተጠሩ የመገናኛ ብዙሀን ሰራተኞችን የሚመለከቱ ጉዳዮች በብዛት መዝግበዋል። በሌላ በኩል የደቡብ አፍሪቃ የሚዲያ ኢንስቲትዩት ለማቶቱ የሚሟገት የህግ ጠበቃ አቁሞለታል። እንደ ቡድኑም ግምት ፕሬዝዳንቱን በመተቸት የተከሰሱ ሰዎች እስከ አንድ ዓመት የሚደርስ ስርዓት ሊጠብቃቸው ይችላል። ኖምፒሊ ሲማንጄ የቡድኑ የዝምባብዌ ቅርንጫፍ ባልደረባ ናቸው። ማቱቱ በጋዜጠኝነት ስራው ሳቢያ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም በተካሄዱ የተቃውሞ እንቅስቃሴዎች ወቅት የገጠመውን ጨምሮ ከአሁን ቀደምም በተለያዩ ጊዜያት ጫና ሲደረግበት እንደቆየ ይናገራሉ። ምድዱ ዚማ ቱቱ ከአሁን ቀደምም በፖሊስ የሚፈጸሙ የተለያዩ ነገሮች ገጥሞት ያውቃል። እንደ አውሮፓውያኑ ዘመን አቆጣጠር በ2020 ዓ ም መኖሪያ ቤቱ ሲበረበር የወንድሙ ልጅም በሆኑ ውንጀላዎች ተመካኝቶ አፈና ተፈጽሞበት ነበረ። እናም ሁኔታዎች መልክ እንዲይዙ የደቡብ አፍሪካው ሚዲያ ኢንስቲትዩት የዚምባብዌ ቅርንጫፍ ጣልቃ መግባት ነበረበት። ሚስተር ማቱቱ በጊዜው ያሰማውን የአስቸኳይ ድጋፍ ጥሪ ተከትሎም ተቋሙ ጠበቃ ቆመለት። በትላንትና ዕለት በማቱቱ ጉዳይ ላይ አስተያየት እንዲሰጡ የተጠየቁ የዚምባብዌ ባለሥልጣናት ጉዳዩ እልባት ሲያገኝ ብቻ ነው የምንናገረው ሲሉ ለጊዜው አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ይህ እንዲህ እንዳለ ማቱቱ በያዝነው ሳምንት መገባደጃ ፍርድ እንደሚቀርብ ታውቋል። እያዳመጣችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ መሰናዶ ነው። አሁን የመጀመሪያውን አጋማሽ መሰናዷችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝ ነው ትምህርት ነክ ጉዳዮችን የምንዳስስበት መሰናዷችን ነው።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 በርካታ ኢትዮጵያውያን ወላጆች ወደ አሜሪካ ከመጡ በኋላ ትልቁ ሕልማቸው ልጆቻቸውን ለትልቅ ስኬት ማብቃት መሆኑን ይናገራሉ። ይህንን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን ለዩኒቨርስቲ ትምህርታቸው በቂ ገንዘብ ማጠራቀም ይጠበቅባቸዋል። ለመሆኑ ወላጆች ወጪያቸውን ተቆጣጥረው ገቢያቸውን ማሳደግና በቂ ገንዘብ ለልጆቻቸው ትምህርት ማጠናቀ ማጠራቀም የሚችሉት እንዴት ነው በሚለው ሐሳብ ዙሪያ በዩናይትድ ስቴትስ እና ዋሽንግተን ዲሲ እንዲሁም አካባቢዋ የገንዘብ ነክ ጉዳዮች አማካሪ ጋብዤ አነጋግሬያለሁ። ቀጥሎ ይቀርባል። ስማቸውን በማስተዋወቅ ይጀምራሉ። የት እሳቱ ወይም ደግሞ የትና የት እሳቱ እባላለሁ። የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪልስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው ሀያ ሁለት ዓመት አገልግያለሁ። የኤቲ ፋይናንሻል ኤል ኤል ሲ መስራች እና ባለቤት ነኝ። በተለያየ ምክንያት ወደ አሜሪካን ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው? እነዛ የባህል አጀስትመንት ያስፈልገናል፣ የቫሊዩ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው ከኖርንበት ይዘን የመጣ ነው። ጥሩ ቫሊዩ እና እዚህ ካለው ጋራ አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅና በልጅ መሃል ራሱ በአንዱ ላይ እንሆን ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናትም እንደፈለገ የማይናገርበት ቦታ አለ። ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በሃያ አንደኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋልና፣ ፍቺን ለምሳሌ ሰዎች እንደ ኖርማል ቫሉ አድርገው ወስደውታል። በሀገራችን እንደዚህ አይነት ነገር አይደለም። እናትና አባቶቻችን ስናይ ግን ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ ያን ሰው በዛ ምክንያት ብዙ ሲቸገሩ ያለሁኝ ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰኗዋለን በወላጅ የምትሰኘዋለን። ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። አስራ ስድስት ሰዓት፣ አስራ ሰባት ሰዓት እስከ ሀያ ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው? እነዚህ ሰዎች በዛ ባለቻቸው አንድ ደይ ኦፍ ወይም ሁለት ቀን እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዋቸው ቤተሰቦች ጋራ ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚህ ሀገር ዜጋ ይሁን፣ ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸራ ላይ ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ ካልፈቀደልን ከነዛ ሰዎች ጋር ችግራችንን አስረድታል እነዛ ሰዎች ሊደግፉን የሚችሉ ሰዎች መሆናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን፣ እኛና እነሱ ባህሪዎችን አንድ ነው ወይ ወይም የተቀራረበ ነው ወይ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። ራዚ ያሰ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል፣ አንዳንድ ጊዜ ቤቶች ሳሳይ የሚመሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ባህሉ ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴን ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎች ሰዎች ላይቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ መጠቀም ማለት ነው። ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው። ቁልፍ እና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል? ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ እኔም ቢዚ ነኝ የምሰራው ነገር አለ ብለሽ ከመልቀቅ ሰዓት ሰዓት ስታበጭለት የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ፣ ውጭ ወጥቶ የመጫወቻ ሰዓት አለ። የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላል ተጫወቹ አይምሮን እየድቨሎፕ ያደርገ ይሄ እነዛን ነገሮች ከቤት ማድረግ ያስፈልጋል። ከልጅነታቸው ያ ምን ይሆናል ልምድ ሆንና ያሀቤት ኤብሪደይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም የልጆች ስኬታማነትን ስታይ ወላጅስ ምን ይዞ ነው የመጣው ከመጣንበት ምን እያየን የሚያደግ ነው የምንሰጣቸው ያዝነውን ነው ከታላላቅ ሰዎች አንደኛው እናት ለምሳሌ መጽሐፍ ማንበብ ስለማችል ዘቅዘቃ እንኳን እንዲዛዝን ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተር ዶክተርነት፣ ያበቃች የአሜሪካዊት እናት አለች። ነው ምሳሌ። ስለዚህ እነዛን ነገሮች ስታይ የዛ ሴትዮ እኮ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካ ላይ ልትፈጥ የፈለገችው ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገች። ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት። እና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል። እና ወላጆች የገንዘብ አያያዛቸው እዚ አገር ሲመጡ ምን መምሰል አለበት? ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመቸበት ያ ምንድን ነው? ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት። የስቴቱን ሕግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ ሀያ ሶስት ዓመት እስኪሞላቸው ድረስ በራሳቸው ልድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር፣ ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሽል ሰርቪስ ኢንዱስትሪ የሚያመጣውን ነገር ተጠቅሚ ያለው ፋይናንሻል አድቫይዘር ከመሆኔ በፊት የትሬዲንግ ትምህርቶች ገብቼ ትሬዲንግን ስለተማርኩኝ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ። ምናልባት እንደ ምሳሌ የምጠቅሳቸው ነገሮች አሉ። አዎ፣ ቤት ማከራየት ፋይናንሻል ፕሮዳክቶች ላይ ከታክስ ነፃ የሆኑ ነገሮችን ወይም ደግሞ ወለድ ሊወዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ እውነት ነው የሚሉት አይነት ነው የሚል ንግግር አለ በኮሚኒቲያችን። ኖ እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውን እና ኪሳራቸውን ማየት መቻል አለባቸው። ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቅታቸውም ይታያል። እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ እጅግ በጣም አንቺ ከልሹ በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል። እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቻልቻቸውን ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀየር አናስብም። ይሄ እኔም የማልደግፈው ነገር ነው እና እነዚህ እነዚህ ነው በገንዘባቸው በኩል አጀስት የምናደርገው ኒድሳና አናሊሲሳቸው በሚሰራበት ጊዜ ራሳቸውን እንዲያው እናደርጋለን እና ይሄ ነው ይሄን ነው ያለን ይህ ያደረግኩት የሚሉትን የሚያርፉበትም የሚያነግቱበትም ጊዜ አለ። በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ። አመሰግናለሁ። ስመ መልካም ጊዜ። የማክሰኞ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ ደግሞ የሳምንታዊ ምጣኔ ሀብት ቅንብራችን ነው። ባለፈው ሳምንት በደሴና ወልዲያ አካባቢ የሚኖሩ አንዳንድ ነዋሪዎች የኑሮ ውድነቱን መቋቋም እየከበዳቸው መሆኑን መግለጻቸውን አስደምጠን ነበር። ለዛሬው መሰናዶም የአሜሪካ ድምፅ ያነጋገራቸው የወልዲያ ነዋሪ ድርቁም ተጨማሪ ስጋት መፍጠሩን ገልጸዋል። በጉዳዩ ላይ ያነጋገርናቸው ሁለት የምጣኔ ሀብት ባለሙያዎች አቶ ስዩም ጫኔና ዶክተር ጉቱቴሶም መንግስት ከጊዜያዊ እርምጃዎች ሌላ ዘላቂ የፖሊሲ ማሻሻያዎችን ማድረግ አለበት ይላሉ። እንግዶቹን ያነጋገረው ደረጀ ደስታ ተከታዩን ክፍል እንደሚከተለው ያቀርበዋል። ዳቦ አለ። ትንንሽ ነው። ትንንሿ ይሄ የዳቦ ቤት ዳቦ የሚጋግሩት የሚሸጡት ያቺ ፊት ብርካምሳ የነበረችው አሁን አራት ብር ሆናለች። ደግሞ የባህል ዳቦ አለ አይደለም፣ በአካባቢያችን ቀለጦም ይሉታል። ያቺ ትንሿ ዳቦ ደግሞ አስር ብር እኚህ የሰማችኋቸው እናት የወልዲያ ነዋሪ ናቸው። ባለፈው ሳምንት ስለ ጤፍና ዘይት ዋጋ እየነገሩን ኑሮ መወደዱን ከገለጹልን ነዋሪዎች መካከል አንዷ ነበሩ። የከተማው ዳቦ ብቻ ሳይሆን ከአርሶ አደሩም በቀጥታ ከሚመጣው ምርት ማክሰኞ ገበያ ወይም ጉባ ላፍቶ ከተባለው የጉሊት ገበያ ወጣ ብለው የሚገዙት የእህል ምርት እየተወደደ መምጣቱን አጫውተውናል። ከወልዲያ አካባቢ ወጣ ብለው ከሚገኙ የገጠር አካባቢ እህል ጭነው የሚመጡ ገበሬዎችም የአካባቢው የአየር ጸባይ እየረዳቸው አለመሆኑን ወይዘሮዋ ይናገራሉ። ድርቅ ነው እየተባለ ፀሐዩ በጣም በርትቷል። ዝናብም የለን እንግዲህ። ያ ዝናብ እንኳ ቢኖር ገበሬም ያለውን ያወጣ ነበር። አሁን ግን ሁሉም ነገር በጣም የሚያቃቅስ ኑሮ ነው ያለው። ምን ያህል ጊዜ ሆነዋል ዝናብ ከጣለ እናንተ ጋር? የለም ቆይቷል። እንግዲህ አሁን አንድ ጊዜ እንደማካፋት ሞከረ እና እንትናለን። እንደዋሸን አናቅም፣ ያው ዓለም አቀፍ የረድኤት ድርጅቶች በምስራቅ አፍሪካ የተከሰተውን ድርቅ አስመልክቶ ባለፈው ሳምንት ባወጡት ማስጠንቀቂያ ሶማሊያና ኬንያን ጨምሮ በኢትዮጵያ አንዳንድ አካባቢዎች አራት የዝናብ ወቅት ያለምንም በቂ ዝናብ መጥቶ በማለፉ ሰዎች ለከፍተኛ ረሃብ ሊጋለጡ ይችላሉ ብለዋል። ቪኦኤ ያነጋገራቸው ባለሙያዎች ደግሞ በኢትዮጵያ ባለው አለመረጋጋትና የኑሮ ውድነት ላይ ድርቁ ሲጨምርበት፣ ሊፈጠር የሚችለው የበለጠ ጫናን ለመቋቋም መንግስት ጊዜው ሲደርስ ከመጣደፍ ከወዲሁ እርምጃ የመውሰድ ፖሊሲ አቅጣጫዎችን መከተል እንደሚገባው ይመክራሉ። በአዲስ አበባ የምጣኔ ሀብት ባለሙያው አቶ ስዩም ጫኔ አንዱ ናቸው። ችግሩ ምንድን ነው? የፖሊሲ አቅጣጫችን መቼ ነው መወሰድ ያለበት? ነው የኔ የግል እይታ፣ እንደዚህ አይነት የፖሊሲ አቅጣጫዎች በጣም በኢመርጀንሲ፣ በዚህ በአስቸኳይ ጊዜ ሁኔታ ላይ የሚወሰዱት ጥሩ ሆነው፣ ግን ቀደም ብለን ማሰብ የሚገባን ነገሮች ያሉ ይመስለኛል። ሁኔታዎች በአለም ደረጃ ያሉት በሀገራችን ያሉት ሁኔታዎች በእኔ እንደሚገባኝ በዚህ መልክ እንግዲህ እየተባባሱም ሊሄዱ ይችላሉ። ስለዚህ ቀድመን ፖሊሲዎቻችን ቀድመው የቀድሞ እይታ ይፈልጋሉ ብዬ ነው። በዛ ምክንያት ነው አሁን አንዳንድ የምንወስዳቸው እንትኖች ችግሩ ከደረሰ በኋላ ወይም ችግሩ ሊደርስ ሲል የሚሆኑት ሁኔታ ያላቸው ተጽዕኖ ፈጣሪነታቸው በጣም አነስተኛ የሚሆነው፣ ስለዚህ እኔ ከረጅም ጊዜ እይታ አንጻር ነው መታየት ያለባቸው ፖሊሲዎቻችን ውጤት ለማስገኘት ቀደም ያሉ መሰናክሎችን መቅረጥ ያስፈልጋል ባይለ። መንግስት ገበያውን ለማረጋጋት የስንዴና የዘይት ግዢዎችን በመፈጸም ከውጭ ማስገባቱ ከውጭ ምግብ ለሚያስገቡት የፍራንኮ ቫሉታና ከቀረጥ ነጻ ማድረጉን በተደጋጋሚ ይገልጻል። አቶ ስዩም ይህ በተጠናከረ መንገድ መቀጠል አለበት ይሉና አብሮ ሊሄድ ይገባል የሚሉትን መፍትሄ እንደሚከተለው ይገልጻሉ ይችላሉ። ይሄ በተጠናከረ መልክ መቀጠል አለበት። ምክንያቱም በአብዛኛው አሁን እርሻ ላይ ውሳኔዎችን በአጭብ ጊዜ በትክክል ምርታማነትን በማሳደግ በሀገራችን ውስጥ ብዙ ነገሮች መሰራት አለበት። ለጊዜው ግን ከውጭም የሚገቡ መሰረታዊ የሆኑ የምግብ ፍጆታዎች በጥሩ ሁኔታ እንዲገቡ ያሉ መሰናክሎች፣ መስተጓጎሎች፣ የሎጂስቲክስ የታክስ ድጎማም ካስፈለገ ድጎማ በማድረግ እንዲገቡ በተቻለ መጠን ማድረግ ያስፈልጋል። በዘላቂነት ግን የሀገሪቱን ምርታማነት በተለይ በእርሻ ክፍለ ኢኮኖሚ ላይ ብዙ ሀብት አለ። ሰፊ መሬት አለን። የኮመርሻል የሰፋፊ እርሻ መሬቶችን ተጠቅመን ቶሎ ብሎ ህዝቡ ሊያገኛቸው የሚችሉ የምግብ ምርቶች እንዲጨምሩ የማድረግ ስራዎች መሰራት አለብ በዚህ የእርሻ ተቋማት የእርሻ ሚኒስቴር መስሪያ ቤቶች ትልቅ ስራ ይጠብቃቸዋል። እነዚህ እነዚህ ነገሮች መሰራት ይኖርባቸዋል። በኑሮ ውድነቱ ጉዳይ በቅርቡ አስተያየታቸውን የሰጡን ሌላኛው የምጣኔ ሀብት ባለሙያ ዶክተር ጉቱ ቴሶ ግን እህል መግዛት የመንግስት ስራ አይደለም ይላሉ። የኑሮ ውድነት የፖሊሲና ስትራቴጂ ጉዳይ እንጂ የመንግስት ምግብ ገዝቶ የማከባበል ጉዳይ አይደለም። መንግስት ድርሻው ማወቅ መቻል ያለበት ነገር ይመስለኛል። ስራ ጥር ብለን ስናወራ፣ የኑሮ ውድነት ዋጋ ግሽበት ብለን ስናወራ፣ የምጣኔ ሀብት እድገት ብለን ስናወራ የሆነ ነገር ገዝተን የምንሸ የምናደርግ ሳይሆን የፖሊሲና የስትራቴጂ ነው። እነዚህ የማክሮ ኢኮኖሚ ፖሊሲዎች ናቸው። መንግስት ነገሮችን የሚፈታ በፖሊሲ እና በስትራቴጂ ነው እንጂ ይሄ ነገር ተወደደ ይሄን ገዝቼ ላቅርብ በማለት ብዙ እርምጃ የሚያስገድን አደለም። የመንግስት አቅምም አይችልም። ኢትዮጵያን ሕዝብን ገዝቶ በመመገብ ደረጃ ለኢትዮጵያ ሕዝብ ሁሉ ምርቱን ገዝቶ በማቅረብ ደረጃ ማለት ነው። ይህም ሆኖ ግን መንግስትም የግዛ አምራቹም ያቅርብ ገበያው ሙሉ አለመሆኑን የወልዲዋ ነዋሪ ይገልጻሉ። ውድም ሆኖ ግን ምርቱ ይቀርባል፣ አለ ገበያው ሙሉ ነው። ያን ያክል አይደለም። ይገርምሃል፣ ያን ያክል አይደለም። ዝናብ ቢኖርኖሮ ኖሮ ገበሬውም ያለውን ያወጣ ነበር የሚሉት የወልዲያ ነዋሪዋ አገላለጽ ከተወደደ ገበያ እስከናካቴው እንዳይጠፋ የሰጉት ገበያ ያለ ይመስላል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የአሜሪካ ድምፅ የአማርኛው አገልግሎት በየቀኑ ከሰኞ እስከ እሁድ ከምሽቱ ሁለት ሰዓት ጀምሮ ይደመጣል። ፕሮግራማችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን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 አሪያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ይህ ያለንበት ጊዜ ከአሁን ቀደም ታይቶ የማያውቅ ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተባበሩት መንግሥታት ድርጅት ዓለም አቀፍ የፍልሰት ግምገማ መድረክ ላይ በሰጡት አስተያየት ይንደረደራል። የዕለቱ ርዕሰ አንቀጽ ከሁለተኛው ዓለም ጦርነት ወዲህ ከየትኛውም ጊዜ በግዝፈቱ ትልቁ ባለውና ቁጥራቸው 95 ሚሊዮን የሚደርስ ስደተኞች በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ መሆናቸውን ጠቅሶ ሰዎች ለደህንነታቸው ዋስትናና የተሻለ ዕድል ፍለጋ እጅግ አደገኛ ጉዞ ለማድረግ ቀያቸውን ጥለው ሲሰደዱ አገራትና ተቋማት ፍልሰት ደህንነቱ የተጠበቀ እንዲሆንና የተሻለም ስርዓት ለማስያዝ ተባብረው በጋራ መስራት መቻላቸው ወሳኝ ነው ሲሉ የውጭ ጉዳይ ሚኒስትሩ ለተናገሩት አጽንዖት በመስጠት አውስቷል። ስደትን ለመቆጣጠርና ለአደጋ ተጋላጭ የሆኑ ሰዎች ደህንነት ማስጠበቅ የሚያስችል የጋራ አካሄድ ለመፍጠር የተደረሰውና በእንግሊዝኛው አጠራር ግሎባል ኮምፓክት ፎር ማይግሬሽን የተሰኘው ስምምነት ዓላማ መሆኑንም ርዕሰ አንቀጹ አመልክቷል። አያይዞም ዓለም አቀፍ የፍልሰት ጉዳዮችን የተለያዩ ገጽታዎች የሚያካትትና ሁሉን አቀፍ የሆነ አሰራር የሚከተል ስደትን በሚመለከቱ ጉዳዮች መንግስታት እርስ በእርስ የሚያደርጉትን ግንኙነት ለማቀላጠፍ በተባበሩት መንግስታት ድርጅት መሪነት በድርድር የተደረሰ የመጀመሪያው ስምምነት መሆኑን አስረድተዋል። ዩናይትድ ስቴትስ የሰብአዊ መብትን ሰብአዊ ከበሬታን፣ ግልጽነትንና በአገራት የግዛት ሉዓላዊነት ላይ የተመሠረተ የኢሚግሬሽን ፖሊሲ እንዲኖር የምትሻ መሆኗን ያመላከቱት ብሊንከን ከሲቪል ማኅበረሰባት፣ ከመንግሥት፣ ከግሉ ዘርፍና እንዲሁም የተባበሩት መንግስታት ድርጅትን ከመሳሰሉ ዓለም አቀፍ ተቋማት ጋር ተባብረን ለመስራት በቁርጠኝነት ተዘጋጅተናል ምክንያቱም ይህ ማናችንም ብንሆን ብቻችንን ልንፈታው የማንችለው ፈተና ነውና ያሉትንም ርዕሰ አንቀጹ አስታውሰዋል። በስምምነቱ የታቀፉ በምዕራቡ ንፍቀ ክበብ የሚገኙ በርካታ አገሮች ጭቆናን ሸሽተው ለሚሰደዱ ወገኖች ሕጋዊ ከለላ በመስጠት እና የተለያዩ አገልግሎቶችን በማቅረብ በተጨማሪም ለልጆቻቸው የትምህርት ዕድል በመፍጠር ጭምር የመሪነት ሚና ተጫውተዋል። ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ ቡድኖችን በበኩላቸው ከአየር ንብረት ጋር በተያያዙ አደጋዎች ጉዳት ለደረሰባቸው ድጋፍ እየሰጡ ሲሆን በአየር ንብረት ቀውስ ሳቢያ የመፈናቀል ስጋት ያጠላባቸውን ማህበረሰቦች ለመርዳት እንዲሁም የአየር ንብረት ለውጥን መቋቋምና ከሁኔታዎች ጋር መላመድን በሚመለከት የአካባቢ ባለስልጣናትን በማሰልጠን ላይ መሆናቸውን ዘርዝረዋል። እየተገኘ ያለውን አዎንታዊ ውጤት ለማጠናከር ዩናይትድ ስቴትስ ከአጋሮቿ ጋር በቅርብ ትብብር ትሰራለች፣ ያለው የዕለቱ ርዕስ አንቀጽ ጉዳዩ አሳሳቢ በሆነበት በመላው ንፍቀ ምድራችን ለሚታየው መደበኛ ያልሆነ ፍልሰት በትብብር የምንሰጠውን ምላሽ ለማጎልበትም በያዝነው ጥረት እንቀጥላለን ሲሉ የውጭ ጉዳይ ሚኒስትር ብሊንከን ለላቲን አሜሪካ አገሮች ጉባኤ ያመላከቱትን ሰዎች በመጀመሪያ ደረጃ ቤታቸውን ለቀው ለመሰደድ የሚገደዱባቸውን የገቢ ማግኘት እድል እጦት፣ የጸጥታ ችግር ሙስናና አፋኝ አስተዳደር ከአየር ንብረት ጋር የተያያዙ ድንገተኛ አደጋዎችን ጨምሮ መደበኛ ያልሆኑ የስደት አዝማሚያዎች መንስኤዎችን አስመልክቶ በጋራ እየሰራን ነው። በዚህ ዓመት ለጊዜያዊ ሠራተኞች የሚፈቀድ ጠቅላላ ቁጥሩ ከ50 ሺህ በላይ የሚሆን ቪዛ መመደብን ጨምሮ ዩናይትድ ስቴትስ በሕጋዊ መንገድ የሚከናወን ስደትን ለመርዳት እየሰራች መሆኗን ቤተሰቦችን የሚያገናኙ ፕሮግራሞችን ማስፋፋትና እንዲሁም በዓለም ዙሪያ ላሉ ለተለያዩ ችግሮች ተጋላጭ የሆኑ ስደተኞችና ፍልሰተኞችን ለመርዳት የገንዘብ ድጋፍ የምትሰጥ መሆኗን ርዕሰ አንቀጹ ጠቁሟል። ዩናይትድ ስቴትስ አስተማማኝ በስርዓት የተሰናዳ እና በዓለም ዙሪያ ለሚገኙ ስደተኞች ሰብአዊነት የተሞላ አቀራረብ እንዲረጋገጥ መስራቷን ትቀጥላለች። በስደተኞች የተገነባችና የበለጸገች አገር እንደመሆኗም የስደት ጉዳይ ለልባችን ቅርብ ነው ሲል የዕለቱ ርሳ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርሳ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በቅንብር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነኝ። በዝግጅቶቻችን ላይ አስተያየት ወይም ቢካተቱ የምትሏቸው ርዕሰ ጉዳዮችን መጠቆም ከፈለጋችሁ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን ሁለት ዜሮ 513505 ነው። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደና ደሩ።